የቀድሞው የኢትዮጵያ አየር ኃይል የጦር ተዋጊ ጄት አብራሪ ዛሬ በተባበሩት መንግሥታት ድርጅት የደህንነት አገልግሎት የመስክ አስተባባሪ መኮንን ናቸው። ከተወለዱና ካደጉባት የአራት ኪሎዋ ግንፍሌ፣ የአየር በረራ ሐሁ እስከቀሰሙባት ክራስኖዳር ሶቪየት ኅብረት የአየር ኃይል ኮሌጅ፣ የደብረ ዘይቱ የኢትዮጵያ አየር ኃይል ካምፕ፣ ድሬዳዋ፣ ጎዴ፣ አስመራ፣ ሌሎች የጦር አውድማዎች የከሸፈው የመንግሥት ግልበጣ፣ የስደት ሕይወትና ለስደተኞች ደራሽ ሥራ ሊቢያ፣ ሶሪያ፣ ቱርክና ሌሎችም የዓለም አካባቢዎች ያልታለመው የሕይወት መንገድ በተሰኘው መጽሐፋቸው ታሪኩም እንደ ሙዚቃ በሐሳብ መንገድ ይዞን ጭልጥ ይላል። ከሙዚቃ ሰው ጋራ ወግ የያዝን ይመስላል። አድማጮችን እንዳላሳሳትኩ ተስፋ አደርጋለሁ። ታዲያ አሁን የተጫወቱትን አርሞኒካ ብቻ ሳይሆን የትንፋሽ መሳሪያ ትራምፔትም ሞክረው ነበር። የሙዚቃ ፍቅሮ ወደኋላ ብዙ እድሜ እንደሚሄድ ይናገራል መጽሐፎ። ትክክል ነው ልጅ አሉላ። እኔ ገና ወጣት እያለሁ የሶስተኛ ክፍል ተማሪ እያለሁ ነው አርሞኒካ መንፋት የለመድኩት። ግን እስካሁን አለመርሳቴ ለራሴ ይገርመኛል። ረጅም ዓመታት ተጫወቻላል። እርስዎም ከብዙ ዘመናት በኋላም እንዲህ አሁን እንደሚጫወቱልን ሃርሞኒካ መጫወቱ ያለ መርሳቶም በደንብ ሊፈትሹበት። እኔም ደግሞ ለቃለምልልሳችን መነሻ ወደሆነው ዋና ጉዳይ ወደ መጽሐፎ ወጎች ከመዝለቃችን አስቀድሞ እንዲህ ዘና ባለ መንፈስ ወደ ጉዳያችን እንድንገባ ሌላ አንድ ዜማ ቢመርቁልን ምን ይመስሎታል? እሺ፣ ልጅ አሉ ላይ ይሄ እንግዲህ አሁን የምጫወትልህ ሃርሞኒካ የለመድኩበት የብዙነሽ በቀለ ሙዚቃ ነው። እስኪ ልሞክረው ካልተሳሳትኩ አመሰግናለሁ አቶ ዳዊት። ይሄ ነገር ጉዳያችንን ሊያስተን ምንም አልቀረው። አቶ ዳዊት እንኳን ደህና መጡት። ልጃሉላ እንኳን ደህና ቆየሁኝ። በጣም አመሰግናለሁ። ከትንፋሽ የሙዚቃ መሳሪያዎች ሌላ ሙዚቃ መሳሪያም እንደሚጫወቱ ትራምፔት እንደሞካከሩ በከፍተኛ አስራ አንድ የኪነት ጓድ ውስጥም ጀምር አድርገው እንደነበረ የእግር ኳስ ታሪክም እንዳለ አውቃለው ወደ ወደኋላ ላይ እንመለስባቸዋለን አሁን የመጽሐፉን ገጾች ገለጥ ገለጥ ማድረግ እንጀምር የአየር ኃይል የሚግ ሃያ አንድ ተዋጊ ጄት አውሮፕላን አብራሪ ነዎት በረራው ሊጀምር ነው ሙዚቀኛ አይደሉም እንግዳዬ። አድማጮች፣ ያስተዋወቅናችሁ የቀድሞ የኢትዮጵያ አየር ኃይል የጦር ተዋጊ ጄት አብራሪ ናቸው። መጽሐፋቸው ያልታለመው የህይወት መንገድ የሚለው ህይወትና ስራቸውን እንዲሁም ፈተናዎቻቸውን የሚመለከተው መጽሐፋቸውን መነሻ በማድረግ እንወያያለን። አቶ ዳዊት ከተወለዱባትና ካደጉባት የአራት ኪሎ ግንፍሌ የአየር በረራ እስከቀሰሙባት ክራስኖዳር ነው የሚባለው? የመጀመሪያ የተጓዙበት ግዛት ልክ ነው? ራሽያ ፌዴሬሽን ውስጥ የሚገኝ ክራስኖዳር የሚባል ግዛት ነው። እዛ ከመሄዶ በፊት ይጀምራል ታሪኩ። ብዙ ቦታም ይወስደናል። ዛሬ ያሉበት ህይወት ደግሞ ሌላ ነው። የህይወትን መልከ ብዙ ገጾች ያሳያል። ቀደም ብዬ እንደ ጠቀምኩት መጽሐፉ ነው ና የውይይታችን መነሻ። የመጽሐፉን የመጀመሪያ አብዛኛውን ገጾች በአየር ኃይል ውስጥ የነበረትን ህይወት ይቃኛል ና እስኪ ስለ አየር ኃይል ህይወት እናወራ። የአየር ኃይል ህይወት የሚናፍቆ ይመስል። በጣም ጥሩ ጥሩ ጥያቄ ነው። በእርግጥ የአየር ኃይል ህይወት በጣም ይናፍ እያንዳንዱን የቀድሞን የአየር ኃይል አባል ብጠይቅ እንደ ቤተሰብ ነው። ከመጀመሪያው ከስልጠናው ጀምሮ ተመርቀንም ስራ ላይ ስንውል ማህበራዊ ኑሮ ሁሉ ነገር በቃ ልክ የአንድ የቤተሰብ አባል ነው። እና የአየር ኃይል ናፍቆቶ ስታሁን ልቤ ውስጥ አለ። መቼ ሳልወድ በግዴ የወጣው ሰው ስለሆንኩኝ እግዚአብሔር ፈቅዶ ደግሞ እድሜም ከፈቀደ ወደፊት ተመልሼ ደግሞ እዚ አየር ኃይል ውስጥ ልገባ እችላለሁ። እና ወደ አየር ኃይል የገባሁት ያው መጽሐፌ ላይ እንደጠቀስኩት ሁሉ ነገር እኔ ያልታለመ የህይወት መንገድ ነው። አልሚው አይደለም ድንገት አራት ኪሎ ማስታወቂያ አየሁኝ። ተመዘገብኩ፣ አለፍኩ። ይህ ጤና ምርመራ ተደረገ። ከራሺያ መጡ ሐኪሞች፣ የጤና ምርመራ ድጋሚ ተደረገ። እሱንም አለፍ እንዳልከው ቅድም ክራስናደር የሚባል ከተማ ይዘው ነ የመጀመሪያ ጊዜ እንግዲህ ከኢትዮጵያ ስወጣ ማለት ነው ሀያ ሆነን ሄድን። እዛ እንደ ገባን የብርድ ጊዜ ነበር እና በጣም ትንሽ ግራ ገባን። በረዶም ለመጀመሪያ ጊዜ ያየ ነው ያኔ ነው እንደዚህ ዱቄት የመሰለ በረዶ ለኢትዮጵያውያን አድማጮቻችን የተለመደው ሀገራችን ያለው አይነት በረዶ አደለም አደለም፣ በጭራሽ የኛ ሀገር በረዶ እኮ እንደ ድንጋይ የጠነቀረ ነው። ያ ብን ብን የሚል ነው። አንደኛ ልብስም ይዘናል፣ ንም ያስረዳንም ሰው የለም። ደረስን፣ እዛ የቋንቋ ትምህርት ጀመርን። የቋንቋውን ትምህርት ለስድስት እስከ ሰባት ወር የሚሆን ወሰድን። ያን ከወሰድን በኋላ ኤል ሀ ዘጠኝ የምትባል አውሮፕላን ስለ እሷ ታሪክ መማር ጀመርን። እንግዲህ ታሪክ ማለት የአውሮፕላኑ ሞተር፣ የአውሮፕላኑ መጠቀሚያ መሳሪያዎች፣ እነሱ እነሱን የመሳሰሉ ትምህርቱን ወሰድን። ስድስት ወር ያህል ፈተናውን ጨረስን፣ መብረር ጀመርን። ይህን ካጠናቀሙ በኋላ ሌላ ደግሞ የተዋጊውን በረርን፣ ሆነ ለሶስት አመት የበረራ ህይወት የሚማርክ ይመስለኛል። ቀደም ብለው የገለጹት የተዋጊ ጄት አብራሪ ነዎት። መጀመሪያ የተማሩት ቅድም ከገለጹት ኤል ሀያ ዘጠኝ በኋላ ተዋጊ ጄት ሚግ ሀያ አንድ ነው ያበረሩት። ሌሎች አውሮፕላኖችንም አብረዋል። የጦር ውጊያ አውሮፕላኖች ናቸው። እስኪ ስለ ጠባያቸው እናወራ። ህይወቱን የሚመለከተውን ገፋ አድርገን እንሄዳለን። ይህም ጥሩ ጥያቄ ነው። ሚግ ሀያ አንድ አውሮፕላን ከድምጽ በሁለት እጅ የፈጠነ ነው። እና እንግዲህ ይህንን መገመት ይችላል አንድ ሰው ከድምፅ ሁለት እጅ ሲፈጥን ማለት ከድምጽ የበለጠ ነው በጣም እና ይሄት ሚግ ሃያ አንድ እንደሚባለው ተዋጊው አውሮፕላን ቀድመው ካልተገኘህ ያጠፋሃል። ብረን መመሰልጠን አለብ ከሱ መቅደም አለብ። ለምሳሌ ለማረፍ ሚግ ሃያ አንድ እንደሚባለው የሚባለው አውሮፕላን መሬት ለመንካት የሚያስፈልገው ፍጥነት ሶስት መቶ ሀያ ኪሎ ሜትር በሰዓት ነው። መሬት ለመንካት በዛ ፍጥነት ነው የተምዘገዘገ የሚደርሰው መሬት የሚነካው ከዛ በኋላ የሚቆመው በፍሬን ብቻ አይደለም ፓራሹት የራሱን ይዘረጋል። ፓራሹቱ ጉትቶ ነው የሚያቆመው። እና ምን ያህል ፈጣን እንደሆነ ትላለ በተለይ ችሎታ እያደገ ሲሄድ፣ የውጋ ብቃት እየጨመረ ሲሄድ ብዙ ትምህርቶች አሉ። ወደ መሬት ጥልቅ ብለ ገብተ እንደ ቀስት እንደገና ተምዘግዞ መውጣት አለ። አንዳንዴ ከተራራ ስር ማምለጥ ሁሉ መቻል አለብህ። የሚመታው ኢላማ ከተራራ ስር ከሆነ መምታት አለብህ። ኢላማውን ግን ኢላማውን መተ በምትወጣበት ሰዓት ተራራ ውስጥ የምትገባ ነው ያህል ግን፣ ጥሩ ልምድ ካለ ጥሩ ችሎታ ካለ በረንባርገ ትወጣለ ጥሩ ውጤት ታመጣለ ማለት ነው። እኛ ሀያ ሆነ ደርን አራት ብቻ ነው ተመርቀን የመጣ ነው። ይሄ እንግዲህ ትጋት ብቻ አይደለም። አሁን ከወደቁት ጓደኞች መሀል በትምህርታቸው በጣም በጣም በጣም ከፍተኛ ውጤት ያላቸው ናቸው። መልክ በያዘ ሁኔታ ወደ መጽሐፉ ገጾች እንግባ። አውሮፕላን የማብረር ብልጭታው የመጣው የስድስት ዓመት ልጅ እያሉ ነው። በዛ እድሜ ከቤተሰብ ጋር የመብረር እድል ገጥሞት ነበረ። ሳያውቁት ያ ጊዜም ከኋለኛው ፍላጎቱ ጋር ከተያያዙ ሁለት ነገሮች እንደ አንዱ ይጠቅሱታል መጽሐፎ ላይ። እስኪ ንገሩን ያን አጋጣሚ። አብራሪዎቹ ክፍል የመግባት እድል ሁሉ አግኝተዋል። ኢትዮጵያ አየር መንገድ ከጂንካ ከተማ ወደ አዲስ አበባ ነበር ምንበረው። ወላጆቼ ጋር ነኝ እና እኔ ደግሞ ያን የስድስት አመት ልጅ ነኝ ልጅ ነኝ እና በቃ ከዛ ከተሳፈሩ ሰዎች መሀል እንግዲህ ትንሽ ብለ መሰለኝ ካፕቴኑ ከፈቱን ና ማመዋሉ ሄድኩኝ፣ ገባሁኝ። መሬት በጣም ርቃ ነው የምትታየው እና በጣም ያስፈራ ነበረ። እነሱ ሁሉ ነገር ፊት ለፊት ስለሚታያቸው የመሳሪያው አይነት ራሱ ብዛቱ፣ እንዳውም የዚህ የጆሮ ማዳመጫውን ጆሮ ላይ ያደረጉልኝ እና ጫጫታ ነው የሚሰማው፣ እስካሁን አልረሳሁትም። እንግዲህ ይህን ሁኔታ ያኔ በዛ እድሜ የገባሁበት ሁሉ ይታየኛል። የሚታየው ነገር አላለ እስካሁን ስዕሉ አለ፣ ኢቭን ድምፁ ሁሉ አለ። የዚህ የሬዲዮ ግንኙነቱ እና ምናልባት አስተዋጽኦ አርጎ ሊሆን ይችላል ለዚያ ለደረስኩበት ሁኔታ ግን እንዳልኩት እኔ ህልሙም አልነበረኝም፣ ፓይለት ሆናለሁ የሚል ትምህርት ቤት እያለን ያው ማንኛውም ሰው ምን ትሆናለህ ወደፊት ሲባል፣ ግማሹ ፓይለት ይላል፣ ግማሹ ኢንጂነር ይላል፣ ግማሹ እኔ ግን ብዙ ጊዜ የምለው ዶክተር ነበር ምለው። ግን በአጋጣሚ ሁሉ ነገር በቃ አጋጣሚ ነው የሆነው። አጋጣሚዎች ተገጣጥሞ ብዙ መንገድ የወሰደው ይመስላል፣ የበረራውን ትምህርትና ስልጠና ኋላም የህይወት መንገዶችው መጽሐፎ በርእሱ እንደሚያሳየው ያልተለመደ የህይወት መንገድ የሚለው በእርግጥም ያልተለመደ መሆኑን ያሳያል። እስኪ ወደዚያ ወደ መጀመሪያ አካባቢ ያሉ አጋጣሚዎች ጋር እንመለስ። መጽሐፉ እንደሚተርከው ማስታወቂያ ተመለከቱ፣ አየር ኃይል ሄዱ፣ የጤና ምርመራዎችን ቀደም ብለው እንደገለጹልን አለፉ፣ ወደ ሶቪየት ህብረት ተላኩ። የባህልም የቋንቋም አዲስ የሆነ ነገር የበዛበት ነገር ውስጥ ነው የገቡት። እዛ በደረሳቸው ጊዜ የገጠማችሁ ወጣትነት አለ ልጅነት አለ ምን ያህል አስቸጋሪ ነበር? አድማጮች ውይይቱ አላበቃም። ቀሪውን በሌላ ፕሮግራማችን እንመለስበታለን።